ትምህርት 19 አንድ ከኖህ በኋላ የተወለዱት ሰዎች እነማን ነበሩ? ሀ የኔና የእናንተ የቀድሞ አባቶች ነበሩ። ሁለት የቀድሞ አባቶቻችን ስለ እግዚአብሔር ያውቁ ነበር? ሀ አዎን። ሶስት የቀድሞ አባቶቻችን ስለ እግዚአብሔር ሊያውቁ የቻሉት እንዴት ነው? ሀ በመጀመሪያ ደረጃ የቀድሞ አባቶቻችን ስለ እግዚአብሔር ያወቁት ከእነርሱ በፊት የነበሩት ሽማግሌዎች ስለ እግዚአብሔርና ስለ ጥፋት ውሃ ስለ ነገሯቸው ነበር። አራት ሽማግሌዎቹ ለወጣቶቹ ስለ እግዚአብሔርና ስለ ጥፋት ውሃ የነገሯቸው ምን ነበር? ሀ እግዚአብሔር ኃጢአትን እንደሚጠላ ከዚህ የተነሳም ኖህና ቤተሰቡን ብቻ አስቀርቶ ሌሎችን ሰዎች ሁሉ እንዲያጠፋ ነው የነገራቸው። አምስት ከዚህ ሌላ የቀድሞ አባቶቻችን ስለ እግዚአብሔር ሊያውቁ የቻሉት እንዴት ነው? ሀ በሁለተኛ ደረጃ ቀስተ ደመናው ስለ እግዚአብሔር ስለ ነገራቸው ነው። ስድስት ቀስተ ደመናው አስቀድሞ አባቶቻችን ስለ እግዚአብሔር ምን ነገራቸው? ሀ እግዚአብሔር ሰዎችን እንደሚወድ እና ምድር እንዳግመኛ በጥፋት ውሃ እንደማያጠፋት። ሰባት አሁን ከዚህ ሌላ የቀድሞ አባቶቻችን ስለ እግዚአብሔር ሊያውቁ የቻሉት እንዴት ነው? ሀ በሦስተኛ ደረጃ አባቶቻችን ስለ እግዚአብሔር ያወቁት ሰማይ፣ ወፎች፣ ወንዞችና ዛፎች ስለ እግዚአብሔር ስለ ነገሯቸው ነው። ስምንት ሰማይ፣ ተራሮች፣ ወንዞችና ዛፎች ስለ እግዚአብሔር ምን ነገሯቸው? ሀ እግዚአብሔር ብቻ አምላክ መሆኑን ሰዎችም እርሱን ብቻ መከተል እንደሚገባቸው ነገሯቸው። ዘጠኝ ስለ እግዚአብሔር ቢያውቁም፣ ከቀድሞ አባቶቻችን ብዙዎች በእግዚአብሔር ያምኑ ነበር? ሀ አልነበረም። ለ ከቀድሞ አባቶቻችን መካከል በእግዚአብሔር ያመኑት ጥቂቶች ብቻ ነበሩ። አስር ከቀድሞ አባቶቻችን ብዙዎቹ እግዚአብሔርን ከመከተል ይልቅ የተከተሉት ማንን ነበር? ሀ አብዛኛዎቹ የቀድሞ አባቶቻችን የተከተሉት ሰይጣንንና የእርሱን የውሸት ሐሳብ ነበር። 11 ሰይጣን አባቶቻችን ምን እንዲያደርጉ ነበር የነገራቸው? ሀ ለፀሐይ ለጨረቃና ለከዋከብትም መስዋዕት እንዲያቀርቡ። ለ ለዛፎች ለወንዞችና ለሙታን መናፍስት መስዋዕት እንዲያቀርቡ። አሜሮሃ እንጨትና ድንጋይ በሰውና በእንስሳት መልክ በመቅረጽ ለእነርሱ መስዋዕት እንዲያቀርቡ። 12 እግዚአብሔር ሰዎች ሁሉ በአንድ ላይ በአንድ ስፍራ እንዲኖሩ ያልፈለገው ለምን ነበር? ሀ ሰዎች እግዚአብሔርን እንዳይረሱትና ኃጢአታቸው ብዙ እንዳይሆን። አስራ ሶስት ሰዎች በባቤል ረጅም ግንብ መገንባት ለምን ፈለጉ? ሀ ሰዎቹ እጅግ ስለ ታበዩ ለሰዎች የራሳቸውን ስም ማስጠራት ስለፈለጉ። 14 ሰዎች የረጅም ግንብ መስራት መጀመራቸውን እግዚአብሔር አይቷል። ሀ አዎን። 15 እግዚአብሔር የሁሉንም ሰው አስተሳሰብ ያውቃል። ሀ አዎን። ለአንድ ሰው ስለ አንድ ነገር ከማሰቡ አስቀድሞ እግዚአብሔር የሰውየውን ሐሳብ ሙሉ በሙሉ ያውቃል። 16 እግዚአብሔር ሰዎች የሚናገሩትን ሁሉ ያውቃል። ሀ አው ለ አንድ ሰው አንድ ነገር ከመናገሩ በፊት እግዚአብሔር ሰውየው የሚናገረውን ቃላት ሙሉ በሙሉ ያውቃል። አስራ ሰባት እግዚአብሔር የሁሉንም ሰዎች ሥራ ያውቃል። ሀ አዎን ለ አንድ ሰው አንድን ሥራ ከመጀመሩ በፊት እንኳን እግዚአብሔር ሰውየው ምን ሊያደርግ እንደሆነ ሁሉንም ነገር ሙሉ በሙሉ ያውቃል። 18 እግዚአብሔር ሰዎችን ይረሳል። ሀ እግዚአብሔር ሰዎች የሚያስቡትን ፈጽሞ አይረሳም። ለ እግዚአብሔር ሰዎች የሚናገሩትን ፈጽሞ አይረሳም። ሀ እግዚአብሔር ሰዎች የሚያደርጉትን ፈጽሞ አይረሳም። 19 የቀድሞ አባቶቻችን ለእግዚአብሔር ስላልታዘዙ እግዚአብሔር ሊቀጣቸው ወሰነ። እግዚአብሔር ልቀጣቸው የወሰነው በምን ነበር? ሀ እግዚአብሔር ልዩ ልዩ ቋንቋን ሰጣቸው። ከዚህ የተነሳም አንዱ ከአንዱ ጋር መግባባት አልቻሉ። ሀያ እግዚአብሔር ለሁሉም ሰው ልዩ ልዩ ቋንቋን ከሰጠ በኋላ ሌላስ ምን አደረገ? ሀ እግዚአብሔር ሁሉንም ሰው በምድር ላይ ወዳሉ ልዩ ልዩ ቦታዎች በተናቸው። ሀያ አንድ አባቶቻችሁ በመጨረሻ አሁን ወዳላችሁበት ስፍራ የመጡት እንዴት ነበር? ሀ ከብዙ ብዙ ዓመታት በኋላ በእግራቸውና በጀልባ ተጉዘው ነው እዚህ የመጡት። ከኖኅ በኋላ የኖሩት የቀድሞ አባቶቻችን የእግዚአብሔርን ትዕዛዝ ባለመስማት የባቤልን የረጅም ግንብ ለመስራት ጀመሩ። እነርሱ ሰይጣን የተናገረውን ውሸት ተከተሉ እንጂ እግዚአብሔር የተናገረውን እውነት አልተከተሉም። እነርሱ እግዚአብሔርን ትተው የራሳቸውን መንገድ ተከተሉ። የቀድሞ አባቶቻችን እግዚአብሔርን ስለተው እግዚአብሔር ሕዝቡን ለማዳን ያቀደውን እቅድ ትቷል? አልተወም። የቀድሞ አባቶቻችን እግዚአብሔርን ስለተው እግዚአብሔር አዳኝ የመላኩን እቅድ ትቷል? አልተወም። እግዚአብሔር አንድ ጊዜ ቃል ከገባ ሁልጊዜም ጊዜም ቃሉን ይጠብቃል። እግዚአብሔር አዳኝ እንደሚልክ በእድን የአትክልት ስፍራ ለአዳምና ለሔዋን ቃል ገባ። እግዚአብሔር ቃሉን አያጥፍም። እግዚአብሔር አዳኝ እንደሚልክ ለሴት፣ ለሄኖክና ለኖህ ቃል ገባላቸው። እግዚአብሔር ቃሉን አያጥፍም። የቀድሞ አባቶቻችን እግዚአብሔርን ቢተውም እንኳን እግዚአብሔር አዳኝ ለመላክ ያቀደውን እቅድ አልተወም። የቀድሞ አባቶቻችን እግዚአብሔርን ቢተውም እንኳን እግዚአብሔር ሰዎችን ከኃጢአታቸው ለማዳን አዳኝ መላክ ፈልጓል። የቀድሞ አባቶቻችን እግዚአብሔርን ቢተውም እንኳን እግዚአብሔር ሰዎች ከሞት ለማዳን አዳኝ መላክ ፈልጓል። የቀድሞ አባቶቻችን እግዚአብሔርን ቢተውም እንኳን እግዚአብሔር ሰዎችን ከሰይጣን ለማዳን አዳኝ መላክ ፈልጓል። ሰዎች እግዚአብሔር አዳኝ እንዳይልክ መከላከል ይችላሉ? አይችሉም። አጋንንት እግዚአብሔር አዳኝ እንዳይልክ መከላከል ይችላል? አይችሉም። ሰይጣን እግዚአብሔር አዳኝ እንዳይልክ መከላከል ይችላል? አይችልም። እግዚአብሔር አዳኝ እንዳይልክ መከላከል የሚችል ማን ነው? ማንም የለም። እግዚአብሔር አዳኝ ለመላክ ሲወስን ማንም መከላከል አይችልም። አብዛኛዎቹ የቀድሞ አባቶቻችን እግዚአብሔርን ስላልፈለጉ እግዚአብሔር አዳኝ ከዘሩ የሚመጣበትን አንድ ሰው ለመምረጥ ወሰነ። እግዚአብሔር የመረጠው ሰው አብርሃም ይባላል። እግዚአብሔር ከአብርሃም ዘር አዳኝ እንዲመጣ አመረጠ። እግዚአብሔር ከአብርሃም ዘር አዳኝ ለመላክ የወሰነው ለምንድን ነው? እግዚአብሔር አብርሃምን የመረጠው አብራም ኀጢአት ስላልሰራ ነበር? አልነበረም። አብራም ኀጢአተኛ ነበር። አብራም ያዳም ዘር ነበር። አብርሃም ኀጢአተኛ ሆኖ ነበር የተወለደው። እግዚአብሔር አብርሃምን ለምን መረጠው? አብርሃም እግዚአብሔር ቅዱስ መሆኑን ስላመነ፣ አብርሃም ኀጢአተኛ መሆኑንም ስላመነ፣ አብርሃም ለኀጢአቱ የሚገባው ቅጣት ሞት እንደሆነ ስላመነ፣ አብርሃም ከኀጢአቱ ሊያድነው የሚችለው እግዚአብሔር ብቻ መሆኑንም ስላመነ፣ አብርሃም እግዚአብሔር አዳኝ እንደሚልክ ስላመነ፣ አብርሃም በእግዚአብሔር ያምን ስለነበረ እግዚአብሔር ከእርሱ ዘር አዳኝ ለመላክ መረጠ። የአብርሃም አባት ታራ ነበር። ታራ የሴም ዘር ነበር። የኖህን ልጆች ስም ታስታውሳላችሁ? ሴም ካምና ያፌት ናቸው። አብርሃም ከኖህ ልጆች አንዱ የሆነው የሴም ዘር ነበር። ዘፍጥረት አስራ አንድ ሀያ ሰባት እና ሀያ ዘጠኝ እስከ ሰላሳ 27 የታራ ትውልድ ይህ ነው። ታራ አብራምን ናኮርንና ሃራንን ወለደ። ሃራንም ሎጥን ወለደ። 29 አብራምና ናኮር ሁለቱም ምስት አገቡ። የአብራም ምስት ሶራ ስትባል፣ የናኮር ምስት ደግሞ ምልካ ትባል ነበር። ምልካም የሃራን ልጅ ናት። ሃራንም የምልካና የየስካ አባት ነበር 30 ሶራ መካን ነበረች፣ ልጅም አልነበራትም። አንድ ቀን አብራም ምስት አገባ? አብራም ሶራ የተባለች ሴት አገባ። ይሁን እንጂ አብራምና ሶራ ልጆች አልነበራቸውም። አብራምና ሶራ ልጅ ያልወለዱት ለምንድን ነው? ሶራ መካን ስለነበረች። አብራምና ሶራ በኡር ከተማ ይኖሩ ነበር። የኡር ሰዎች በእግዚአብሔር እግዚአብሔርና እግዚአብሔር በተናገራቸው እውነተኛ ነገር አያምኑም ነበር። የኡር ህዝብ ሰይጣንና የእርሱን ውሸተኛ ነገር ተከተለ። የኡር ህዝብ ክፉ ህዝብ ነበር። አብራም በኡር ሲኖር ሳለ እግዚአብሔር ለአብርሃም ተገለጠለት። እግዚአብሔር ለአብርሃም ያለው ይህን ነበር። ዘፍጥረት አስራ ሁለት አንድ እግዚአብሔር ለአብርሃም እንዲህ አለው፣ አገርህን ወገንህና የአባትህን ቤት ትተህ እኔ ወደ ማሳይህ ምድር ሂድ። እግዚአብሔር አብርሃም ምን እንዲያደርግ ነገረው? እግዚአብሔር አብርሃም አገሩን ለቆ እርሱ ወደሚያሳየው አገር እንዲሄድ ነገረው። እግዚአብሔር አብርሃም አገሩን ኡርን ለቆ እንዲሄድ የነገረው ለምንድን ነው? የኡር ሰዎች በእግዚአብሔርና እግዚአብሔር በተናገራቸው እውነተኛ ነገር የማያምኑ ስለሆኑ ነው። የኡር ሕዝብ ሰይጣንና የእርሱን ውሸተኛ ነገር ስለሚከተል ነው። እግዚአብሔር በእርሱ የሚያምኑ ሰዎችን ለራሱ ለመለየት ስለፈለገ ነው። እግዚአብሔር ለአብራም የተናገረው እንዴት ነበር? እግዚአብሔር ለአብራም የተናገረው በድምፁ ነበር። እግዚአብሔር ለአብርሃም በድምፁ የተናገረው አብራም የኖረበት ዘመን የእግዚአብሔር መጽሐፍ ገና ስላልተጻፈ ነበር። እግዚአብሔር ዛሬ ለእኛ የምናገረው እንዴት ነው? ዛሬ በአብዛኛው እግዚአብሔር በድምፁ አይናገረንም። ዛሬ በአብዛኛው እግዚአብሔር የምናገረን በመጽሐፉ በመጽሐፍ ቅዱስ አማካኝነት ነው። የእግዚአብሔርን ቃል የምንሰማው መጽሐፉን በማንበብ ነው። እግዚአብሔር በመጽሐፉ ውስጥ የጻፈውን በማንበብ እግዚአብሔር እንደምናገረን እናውቃለን። እግዚአብሔር ለአብርሃም በተናገረበት ጊዜ የተስፋው ቃል ገብቶለት ነበር። እግዚአብሔር ለአብርሃም የተናገረው የተስፋ ቃል ይህ ነው። ዘፍጥረት አስራ ሁለት ሁለት ሁለት ታላቅ ህዝብ አደርግሃለሁ፣ ደግሞ እባርክሃለሁ፣ ስምህንም ገናና አደርጋለሁ፣ ለሌሎች በረከት ትሆናለ። እግዚአብሔር ለአብርሃም የገባለት የተስፋ ቃል ምን ነበር? አንደኛ እግዚአብሔር አብርሃም ታላቅ ህዝብ የሚሆኑ ብዙ ዘሮች እንደሚሆኑለት ቃል ገባ። በዚያን ጊዜ አብርሃምና ሶራ ስንት ልጆች ነበሯቸው? ምንም ልጅ አልነበራቸው አብርሃም እና ሶራ ምንም ልጅ ያልነበራቸው ለምንድን ነው? የአብርሃም ሚስት ሶራ መካን ስለነበረች ነው። አብርሃም ምንም ልጅ ባይኖረውም ብዙ ልጆችን እንደሚሰጠው እግዚአብሔር ለአብርሃም ቃል ገባለት። ሁለተኛ እግዚአብሔር አብርሃምን እንደሚባርከው ቃል ገባ። እግዚአብሔር ለአብርሃም የገባለትን የተስፋ ቃል ጨምረን እናንብብ ዘፍጥረት 12 ቁጥር 3 ሶስት የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ። በምድር የሚኖሩ ሕዝቦች በአንተ አማካኝነት ይባርካሉ። ሶስተኛ እግዚአብሔር አብርሃምን የሚባርኩትን እንደሚባርክ የሚረግሙትም እንደሚረግም ቃል ገባ። አራተኛ እግዚአብሔር ከአብርሃም ዘር በሆነ በአንድ ሰው አማካኝነት ሰውን ሁሉ እንደሚባርክ ቃል ገባ። እግዚአብሔር ለአብርሃም ዘር በሆነው አንድ ሰው ሁሉንም ሰው እንደሚባርክ የገባው ቃል ከሁሉም የሚበልጥ የተስፋ ቃል ነው። ከአብርሃም ዘር የሆነውና ሰዎች ሁሉ በእርሱ አማካይነት የሚባረኩበት ማን ነው? አዳኙ። አዳኙ የሚመጣው ምን ለማድረግ ነው? አዳኙ የሚመጣው የኀጢአትን ኃይል ለማሸነፍ ነው። አዳኙ የሚመጣው የሞትን ኃይል ለማሸነፍ ነው። አዳኙ የሚመጣው የሰይጣንን ኃይል ለማሸነፍ ነው። አዳኙ የሚመጣው እግዚአብሔር እና ሰው ዳግመኛ ሕብረትን እንዲያደርጉ ለማስቻል ነው። አዳኙ ሰይጣንን ያሸንፋል። በዓለም ላይ የሚኖሩትን ሰዎች ሁሉ ይባርካል። አብርሃም በእግዚአብሔር የተስፋ ቃል ያምን ነበር። አዎ፣ አብርሃም እግዚአብሔር እንደማይዋሽ አመነ። አብርሃም እግዚአብሔር እውነትን ብቻ እንደሚናገር አመነ። አብርሃም እግዚአብሔር እንደማይዋሽ አመነ። አብርሃም እግዚአብሔር እውነትን ብቻ እንደምናገር አመነ። እግዚአብሔር ለአብርሃም ቃል ከገባ በኋላ አብርሃም ምን አደረገ? ዘፍጥረት 12 ቁጥር 4 እና 5። አራት ስለዚህ አብርሃም እግዚአብሔር እንዳዘዘው ወጣ፣ ሎጥም አብሮት ሄደ። አብርሃም ከካራን ሲወጣ ዕድሜው 75 ዓመት ነበር። አምስት አብርሃም ሚስቱን ሶራንና የወንድሙን ልጅ ሎጥን አስከትሎ በካራን ሳሉ ያፈሩትን ሀብትና የነበራቸውን አገልጋዮች ይዘው በመጓዝ ከነአን ምድር ገቡ። አብራም ይኖርበት የነበረውን አገር ለቆ እግዚአብሔርን በመከተል እርሱ ወደሚመራው አገር ሄደ። እግዚአብሔር አብራምን የመራው ወዴት ነበር? እግዚአብሔር አብራምን ከነአን ወደሚባል አዲስ አገር መራ! በሚቀጥለው ትምህርት በከነአን ምድር አብራም ላይ ምን እንደደረሰበት እንማራለን።